የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ በትግራይ ክልል በኤሌክትሪክ ምክንያት በሰዎች ላይ በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጥ ቤተሰቦቻቸው ላጡት ወገኖች ካሳ እንደሚከፍል ዛሬ አስታውቋል። ተቋሙ ተመሳሳይ አደጋዎች እንዳይከሰቱ የመከላከል ስራ በመስራት ላይ እንደሚገኝም ገልጧል። ግርማይ ገብሩ በአደጋው ምክንያት ቤተሰቦቻቸውን ያጡ ነዋሪዎችና የሚመለከተውን የመንግስት አካል አነጋግሮ የሚከተለውን ዘግቧል። በትግራይ ክልል ክልተው ላዕሎ ወረዳ ጣቢያ ልምዓት ቁሸት አዋልኦ ቀደም ሲል የኤሌክትሪክ ቋሚ በመውደቁ ምክንያት በተፈጠረው አደጋ አራት ሰዎች ለህልፈት ተዳርጓል። በቅርቡ ደግሞ በውቅሮ ክልተው ላዕሎ የኤሌክትሪክ ገመድ ተበጥሶ በአንድ ከኮንቴነር የተሰራ ሱቅ ላይ በመውደቁ ምክንያት ከዝናብ ተጠልለው የነበሩ ስምንት ሰዎች ህይወታቸውን አጥተዋል። በሁለቱም አካባቢዎች በተከሰቱ አደጋዎች ምክንያት ሌሎች በርካታ ሰዎች የአካል ጉዳት ደርሶባቸዋል። በውቅሮ ከተማ ባለቤቱን ያጣው አቶ ከበደ በላይ በአደጋው ምክንያት የተጎዳውን የስምንት ወር ሕፃን ልጁን ለማሳከም መቀለ ከተማ ውስጥ በሚገኘው አይደር ሆስፒታል መጥቶ አግኝቸው ስለ ሁኔታው ጠየቅኩት። ሁኔታው ውቅሮ ውስጥ ነው ያጋጠመው። የሞቱት ስምንት ሰዎች ናቸው። እኔ ባለቤቴን ያጣሁት እዚሁ፣ ሕክምና ውስጥ ያለውም ልጄ ነው። ከእናቱ ጀርባ ላይ ከሞት የተረፈ ሕፃን ነው። ከዝናብ ለመጠለል ወደ ኮንቴይነሩ ተጠግተው ነበር። የኤሌክትሪኩ ገመድ ተበጥሶ ከወደቀ በኋላ ተጠግተው የነበሩ ሰዎች ናቸው የተጎዱት። ባለቤቴም የመዝጊያውን እጀታ ይዛ ከሱቁ ለመውጣት ስትሞክር ነበር ሕይወቷን ያጣችው። በኢትዮጵያ የኤሌክትሪክ አገልግሎት የህዝብ ግንኙነት የበላይ ኃላፊ አቶ ገብረስ ጋብሔር ታፈረ አደጋውን የፈጠሩት ሶስት መንስኤዎችን ይጠቅሳሉ። አንዱ የመካከለኛ መሰረጫ መስመሩ ያረጀና ለረጅም ዓመታት አገልግሎት የሰጠ ስለሆነ ለዚህም ተገቢ የሆነ ጥገናና የመልሶ ግንባታ ስራዎች በየጊዜው ባልመገናው ናቸው ዳ ቸው ነው። አንድ ምክንያት በሶስተኛ ደረጃ የመካከለኛ መስመሩ ተበጥሶ በሚወርድበት ወቅት ሲበጠስ መከፋፈያ ጣቢያው ቶሎ መመለስ ነበረበት እና ባለመመለስ ምክንያትም ያው አደጋ የከፋ እንዲሆን አድርጎታል። የኢትዮጵያ ኤሌክትሪክ አገልግሎት በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ተቋሙ ለተጎጂ የቤተሰብ አባላት ካሳ እንደሚከፍል አስታውቋል። በደረሰው አደጋ ተቋሙ ጥልቅ የሆነ ሐዘን ተሰምቶታል። ጥያቄም ለሟች ቤተሰቦች እና ወገኖቻቸው እግዚአብሔር መጽናናትን እንዲሰጣቸው እኘታችን ነው የምንገልጸው። እግዚአብሔር ያዝናናቸው። ሌላ ምናልባት ከዚህ ጋር ተያይዞ የካሳ ጉዳይ በተቋማ አሰራር መሰረት በንብረትም ሆነ በሰው ህይወት ያው ካሳ የሚከስበት ሁኔታ አለ። ስለዚህ በዛ በተቋማ አሰራር መሰረት የሚስተናገዱ መሆኑንም ለመግለጽ ፈልጋለን። ያመሰግናለን። የኢትዮጵያ ኤሌክትሪክ አገልግሎት አደጋን ብቻ መከላከል ሳይሆን ህብረተሰቡን በጥራት ለማገልገል የረዥም ጊዜ እቅድ ይዞ እየሰራ እንደሚገኝ የጠቀሱት አቶ ገብረእግዚአብሔር ተመሳሳይ አደጋዎች እንዳይከሰቱ የቅድመ መከላከል ስራ እየተሰራ እንዳለ ይናገራሉ። በምንሰጠው አጠቃላይ አገልግሎት ጥራት ያለው አስተማማኝና ደንበኛን የሚያረካ ለማድረግ በተቋም ከፍተኛ በጀት ተይቶ ሰፋፊ ስራዎች የተሰሩበት ያለው ሁኔታ ነው ያለው። አሁን ያለው ደረጃው ያልጠበቀ ከአቅም በላይ ጭነ ያለና ያረጁ መስመሮችን በአዲስ መልክ አቅማቸው በማሳደግና የመስፋፋት ስራ ይሰራል። አዲስ አበባም ሌሎች ዋና ዋና ከተሞችም ጀምሮ ወደ ተግባር ነው የተገባበት ሁኔታ አለ። በሌሎችም እንዲሁ የሚቀጥል ነው የሚሆነው። ይሄ ቀጣይነት ወይም ደግሞ ረዥም ጊዜ ብለን እንድንወስደው የምንችለው እቅድ ነው። አሁን ወደ ተግባራዊ የተገባበት ሁኔታ አለ። ከዚህ ከአጭር ጊዜ እንደነዚህ አይነት አደጋዎች ደግሞ እንዳይፈጠሩ ምንድን ነው የተደረገ ያለ የሚለውን መስመሮቻችን በአጠቃላይ የቅድመ ፍተሻ ስራዎችን መስራትና የቅድመ ጥገና ስራዎችን የማከናወን ስራ ነው በዋናነት በተቋሙ ሊሰራ የሚገባ አደጋ ከመድረሱ በፊት የረገቡ ሽቦዎች ካሉ የዘመሙ ፖሎች ካሉ በደንብ ጠብቆ ያልታስ ሰርቶ የማሳደግ የመሰተሽ እና የመጠገብ ስራዎች ይኖራሉ። ይሄ በአጭር ጊዜ የሚከናወን የቅድመ መከናከል ስራዎች ነው የሚሆኑት። በሌላ መልኩ ተጠቅቶ ያደጉ ዛፎች ካሉ ዛፎቹ የመቁረጥና ከመስተዳደር አካላት በተለይ ከመዘጋጃ ቤት እና ሌሎች የሚመለከታቸው አካላት ጋር በመሆን የወሰን ማስከበር ስራ በተለይ የማሰራጫ መስመር የምንለው መካከለኛ አቅን ያለ መሰራጫ መስመር በግራም በቀኝም ሁለት ነጥብ አምስት ሁለት ነጥብ አምስት በአጠቃላይ አምስት ደረጃ ቤቱ ከዚህ መሰረት አደጋ በደረሰበት የወቅሮ ክልታው ላዕሉ አካባቢ በኤሌክትሪክ መስመሮችና መቆጣጠሪያዎች ለሚታዩ ተደጋጋሚ ብልሽቶች የአካባቢ ማህበረሰብ ጥቆማዎችን ሲሰጥ መቆየቱ አስተያየት የሰጡት ነዋሪዎች ተናግረዋል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለም